Foreign Service Institute, M. Herrick Basic Course, Unit Thirty Six. Basic Sentences for Learning. Ato Johannes, <laughs> ka Amerika Ethiopia mchez metta? Adi sa waka gabaut ኢትዮጵያ ውስጥ ብዙ ጊዜ መቆየት ታስባለህ? ተዘዋወረ፣ መዘዋወር፣ ይዘዋወራል። አዎ፣ ጠቅላይ ግዛቶቹን ሁሉ እየተዘዋወርሁ እስካይ ድረስ እቆያለሁ። ለመሆኑ ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኤርትራ፣ በጌምድር፣ ባሌ፣ ወሎ፣ ሸዋ፣ ሲዳሞ ከፋ፣ ኢሉባቦር፣ ጎሙ ጎፋ። ኢትዮጵያ አስራ አራት ጠቅላይ ግዛቶች አሏት። ስማቸውም በጌምድር፣ ጎጃም፣ ትግሬ፣ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ ኢሉባቦር ጎሙ፣ ጎፋ፣ ወለጋ፣ ሀረርጌ፣ ኤርትራና ባሌ ናቸው። ስፋት፣ ከጠቅላይ ግዛቶች ሁሉ በስፋት የትኛው ይበልጣል? በስፋት ከሁሉ የሚበልጠው ጠቅላይ ግዛት ሀረርጌ ነው። ከሁሉም የሚያንሰው ጠቅላይ ግዛት ደግሞ አሩሲ ነው። አቶ ዮሐንስ ከአሜሪካ ወደ ኢትዮጵያ መቼ መጣህ? አዲስ አበባ ከገባሁ ጥቂት ቀኖች ሆኖኛል። ኢትዮጵያ ውስጥ ብዙ ጊዜ መቆየት ታስባለህ? አዎ፣ ጠቅላይ ግዛቶቹን ሁሉ እየተዘዋወርሁ እስካ ድረስ እቆያለሁ። ለመሆኑ ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኢትዮጵያስ አራት ጠቅላ ግዛቶች አሏት። ስማቸውም በጌምድር፣ ጎጃም፣ ትግሬ፣ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ ኢሉባቦር፣ ጎሙጎፋ፣ ወለጋ፣ ሐረርጌ፣ ኤርትራና ባሌ ናቸው። ከጠቅላይ ግዛቶች ሁሉ በስፋት የትኛው ይበልጣል? በስፋት ከሁሉ የሚበልጠው ጠቅላይ ግዛት ሐረርጌ ነው። ከሁሉም የሚያንሰው ጠቅላይ ግዛት ደግሞ አሩሲ ነው። አቶ ዮሐንስ ከአሜሪካ ወደ ኢትዮጵያ መቼ መጣህ? አዲስ አበባ ከገባሁ ጥቂት ቀኖች ሆኖኛል። ኢትዮጵያ ውስጥ ብዙ ጊዜ መቆየት ታስባለህ? አዎ፣ ጠቅላይ ግዛቶቹን ሁሉ እየተዘዋወርሁ እስካይ ድረስ እቆያለሁ። ለመሆኑ ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኢትዮጵያ አስራ አራት ጠቅላይ ግዛቶች አሏት። ስማቸውም ቤጌ ምድር፣ ጎጃም፣ ትግሬ፣ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ እሉባቦር፣ ጎሙጎፋ፣ ወለጋ፣ ሀረርጌ፣ ኤርትራና ባሌ ናቸው። ከጠቅላይ ግዛቶች ሁሉ በስፋት የትኛው ይበልጣል? በስፋት ከሁሉ የሚበልጠው ጠቅላይ ግዛት ሀረርጌ ነው። ከሁሉም የሚያን ሰው ጠቅላይ ግዛት ደግሞ አሩሲ ነው። የጣና ሐይቅ በኢትዮጵያ ውስጥ ከሚገኙት ሐይቆች ሁሉ ትልቅ ነው። ሐይቅ ሐይቅ የጣና ሐይቅ። በጣና ሐይቅ ውስጥ ብዙ አሳዎች አሉ። ልጁ ፍሬ ለመግዛት ወደ ሱቅ ሄደ። ሐኪም ፍራፍሬ እንዲበላ አዘዘኝ። በቤታችን አጠገብ ብዙ ዛፍ በቀለ። መብቀል። በአሜሪካ ውስጥ ፍራፍሬ በብዙ ይበቅላል። አሰብ ምጽዋ። በተራራው አጠገብ ውሃ መነጨ። መመንጨት ወንዙ ከየት ይመነጫል? አባይ በጣም ትልቅ ወንዝ ነው። በአባይ ውስጥ መዋኘት በጣም አስቸጋሪ ነው። ግብርና በኢትዮጵያ ውስጥ ተሻሽሏል። በግብርና የሚኖሩ ብዙ ሰዎች አሉ። ጫማ የሚሰራ ከቆዳ ነው። የበሬ ቆዳ ለብዙ ነገሮች ይጠቅማል። ኢትዮጵያ ብዙ አይነት እህል ታበቅላለች። ማብቀል እህል ለምግብ ይጠቅማል። መርከብ ለመግዛት ወደ አውሮፓ እሄዳለሁ። አሜሪካ ለኢትዮጵያ አንድ ትልቅ መርከብ ሰጣት። ጀልባ ከመርከብ በጣም ያንሳል። በጣና ሐይቅ ላይ ጀልባ ሊሄድ ይችላል። የምጽዋ ወደብ ሰፊ ነው። አዲሱን ወደብ ሄጄ ማየት እፈልጋለሁ። መንገዱ መኪና ያስኬዳል። ከዚህ እስከ ኒውዮርክ ስንት ሰዓት ያስኬዳል? ማስኬድ ማስሄድ የኢትዮጵያ ወሰን ሰፊ ነው። ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኢትዮጵያ አሁን አስራ አራት ጠቅላይ ግዛቶች አሏት። ከአስር ዓመት በፊት ስንት ጠቅላይ ግዛቶች ነበሯት? አስራ ሁለት ብቻ ነበሩ። ኤርትራውያን በሙሉ አማርኛ ያውቃሉ? የለም ሁሉም አይደሉም። ኤርትራ የምትገኘው በምስራቅ ኢትዮጵያ ነው ወይስ በምዕራብ? የምትገኘው በሰሜን ነው። ከፍተኛ ተራራዎች የሚገኙት የት ነው? በበጌ ምድር ውስጥ ይመስለኛል። በመካከለኛው ኢትዮጵያ የሚገኙት ጠቅላይ ግዛቶች እነማን ናቸው? ሐረርጌ፣ ወሎ፣ ሸዋና ሩሲ ናቸው። በምስራቅስ እነማን ይገኛሉ? ሐረርጌና ባሌ ናቸው። በምዕራብስ በኩል ያሉት ጠቅላይ ግዛቶች ማንማን ማን ይባላሉ? ከፋ ወለጋና ኢሉባቦር ናቸው። ጐሙ ጐፋና ሲዳሞስ በየት በኩል ናቸው? እነሱ በስተ ደቡብ ናቸው። የጣና ሐይቅ በጣም ትልቅ ነው? አዎ በጣም ትልቅ ሐይቅ ነው። የጣና ሐይቅ በየትኛው ጠቅላይ ግዛት ውስጥ ነው? በጎጃም እና በበጌ ምድር መካከል ነው። ኢትዮጵያ ውስጥ ብዙ ፍራፍሬ ይበቅላል። አዎ ይበቅላል። አብዛኛው ግን ሀረርጌ ውስጥ ነው። ከሁሉም በስፋት የሚበልጠው ጠቅላይ ግዛት ማን ነው? ሀረርጌ ነው። ከሁሉስ በስፋት የሚያንሰው ጠቅላይ ግዛት ማን ነው? አሩሲ ነው። አብዛኛው ቡና የሚመጣው ከየት ነው? ከከፋ ሲዳሞና ሀረርጌ ነው። ኢትዮጵያ ውስጥ ብዙ ወንዞች ይገኛሉ? አዎ በጣም ብዙ ወንዞች ይገኛሉ። ኢትዮጵያ ውስጥ በጣም ይሞቃል? ከአንዳንድ ዝቅተኛ ቦታዎች በስተቀር አብዛኛው ቦታ አይሞቅም። ኢትዮጵያ ውስጥ የአብዛኛው ሰው ሥራ ምንድን ነው? የአብዛኛው ሰው ሥራ ግብርና ነው። ኢትዮጵያ ወደ ውጭ አገር የምትሸጣቸው ምን አይነት ነገሮች ናቸው? ቆዳ ቡናና የዘይት እህሎች ናቸው። ሥጋስ ወደ ውጭ አገር ትሸጣለች? አዎ መሸጥ ጀምራለች። በኢትዮጵያ ውስጥ በሚገኙት ወንዞች ላይ መርከቦችና ጀልባዎች ይሄዱባቸዋል? በጥቂቶች ወንዞች ጀልባዎች ይሄዱባቸዋል፣ መርከብ የሚሄድባቸው ወንዞች ግን የሉም። የኢትዮጵያ ክረምት እንደ አሜሪካ ክረምት ይበርዳል? የለም፣ አይበርድም። በኢትዮጵያ ኢትዮጵያ ወንዞችና ሀይቆች ብዙ አሳ ይገኝባቸዋል? አዎ፣ በአብዛኛዎቹ ውስጥ ይገኝባቸዋል። ኢትዮጵያ ውስጥ የሚበቅሉትን ፍራፍሬዎች ወደ ውጭ አገር በምን ትልካላችሁ? በመርከብና በአይሮፕላን ነው። አዲሱ አውራ ጎዳና በአንድ ጊዜ ስንት መኪናዎች ያስኬዳል? አራት መኪናዎች ያስኬዳል። የአባይ ወንዝ ጀልባ ያስኬዳል? አዎ ያስኬዳል። ኢትዮጵያ ስንት ወደቦች አሏት? ሁለት ትልልቅ ወደቦች አሏት። የወደቦቹ ስም ማን ማን ይባላል? አሰብና ምጽዋ ይባላሉ። የኢትዮጵያ ሐይቆች ሁሉ ጀልባ ያስኬዳሉ? ሁሉም ትንሽ ጀልባዎች ማስሄድ ይችላሉ። በአዲስ አበባ ከተማ አቅራቢያ ፍራፍሬዎች ይበቅላሉ። ብዙ ፍራፍሬዎች ይበቅላሉ። የአባይ ወንዝ ከኢትዮጵያ ወጥቶ ወዴት ይሄዳል? ከኢትዮጵያ ወጥቶ ወደ ሱዳን ይሄዳል። በኢትዮጵያ ጠቅላይ ግዛቶች ሁሉ ግብርና የተለመደ ነው። አዎ፣ በጣም የተለመደ ነው። ኢትዮጵያ ለውጭ አገሮች ብዙ ቆዳ ትሸጣለች። አዎ፣ ብዙ ቆዳ ትሸጣለች። ኢትዮጵያ ውስጥ የሚበቅለው የእህል አይነት ብዙ ነው። አዎ፣ በጣም ብዙ ነው። ከጎጃም ወደ ቤጌ ምድር በጣና ሐይቅ ላይ በመርከብ መሄድ ይቻላል። በጣና ሐይቅ ላይ መርከብ የለም፣ ነገር ግን ትልልቅ ጀልባዎች ስላሉ በእነሱ መሄድ ይቻላል። ኢትዮጵያ ውስጥ ጀልባ መከራየትና መንሸርሸር ይቻላል? አዎን፣ ይቻላል። አባይ በጣም ትልቅ ወንዝ ነው። አዎ፣ ከዓለም ትልልቅ ወንዞች አንዱ እሱ ነው። እግብዣው የመጡትን ሰዎች የምታውቃቸው ይመስልሃል? የለም፣ የማውቃቸው አይመስለኝም። ትልቁን መጽሐፍ የምትገዛው ይመስልሃል? አዎ፣ እገዛው ይሆናል። የዛሬ አስር ዓመት ሰው ወደ ጨረቃ የሚሄድ ይመስልሃል? አዎ፣ ምናልባት ከአስር ዓመት በፊት ይሄድ ይሆናል። ለአባቱ ስልክ የሚደውል ይመስልሃል? አዎ የሚደውል ይመስለኛል። ለማ ፈተናውን የሚወስድ ይመስልሃል? የለም የሚወስድ አይመስለኝም። በሚመጣው አመት ወደ አገራችን የምንመለስ ይመስልሃል? የለም አንመለስም። ብዙ ጥያቄዎች የሚጠይቁ ይመስልሻል? የለም የሚጠይቁ አይመስለኝም። ወደፊት አዲስ ባንክ የሚከፍቱ ይመስላችኋል? አዎ ይከፍታሉ። ዝናብ የሚዘንብ ይመስልሃል? አዎ ይዘንብ ይሆናል። ጢሙን የተላጨ ይመስልሃል? አዎ ተላጭቷል። ከበደ ሲጃራ የሚያጨስ ይመስልሃል? አዎ ያጨሳል። እና አልማዝ ከእኛ ጋር ሽርሽር የሚሄዱ ይመስልሃል? አዎ ይሄዳሉ። እነ ለማስተማሪ ለመሆን የሚችሉ ይመስልሃል? አዎ ይችላሉ። ዕቃውን የሚሸከምልህ ይመስልሃል? አዎ ይሸከምልኛል። መኪናውን ለእኛ የሚሸጥልን ይመስልሃል? የለም፣ አይሸጥልንም። ልጁ አባቱን የሚጠብቅ ይመስልሃል? አዎ፣ ይጠብቅ ይሆናል። አቶ ዮሐንስ ገንዘብ የላኩልህ መስሎሃል? አዎ፣ የላኩልኝ መስሎኛል። ለማ ወደ ቤቱ የሄደ መስሎሃል? አዎ የሄደ መስሎኛል። ጀርመንኛ የማውቅ መስሎሃል? አዎ የምታውቅ መስሎኝ ነበር። ለማ ሳይሰራ የከበረ መስሎህ ነበር? የለም፣ አልመሰለኝም። ሳትሰራ ገንዘብ የምታገኝ መስሎሃል? የለም፣ አልመሰለኝም። መኪናቸውን የሚለውጡ መሰለህ? አዎ፣ መስሎኝ ነበር። ቡና የምንጠጣ መስሎህ ነበር? አዎ የምትጠጡ መስሎኝ ነበር። እነ ዮሐንስ ምሳቸውን የሚበሉ መስሎሃል? አዎ የበሉ መስሎኛል። ለማ የመኪናውን ጎማ የቀየረ መስሎህ ነበር? አዎ የቀየረው መስሎኝ ነበር። አስተማሪዎ ጧት የሚመጣ መስሎት ነበር? አዎ መስሎኝ ነበር። ትናንት ዝናብ የሚዘር መስሎህ ነበር? አዎ የሚዘር መስሎኝ ነበር። ተማሪዎች ሕግ የጣሱ መስሏችሁ ነበር? አዎ፣ መስሎኝ ነበር። ልጅሽ ትምህርቱን የቀጠለ መስሎሽ ነበር? አዎ፣ የቀጠለ መስሎኝ ነበር። ዛፉን የቈረጥኩት መስሎህ ነበር? አዎ፣ የቈረጥኸው መስሎኝ ነበር። ድርሰት ትናንትና የውጭ ጉዳይ ሚኒስቴርን ጐበኘን። መጐብኘት። የቤቱ አቀማመጥ በጣም ጥሩ ነው። ተማሪዎቹ የዓለም ወሬ ይሰማሉ። ወሬውን ሰምተን ከተረዳን በኋላ ወደ አገራችን ሄድን። መረዳት ዮሐንስ የተባለ አሜሪካዊ ኢትዮጵያን ለመጎብኘት ወደ አዲስ አበባ መጣ። አዲስ አበባ ገብቶ ጥቂት ቀኖች ያህል ከቆየ በኋላ ሌሎችን ጠቅላይ ግዛቶች ለመጎብኘት ፈለገ። ከአዲስ አበባ ከመነሳቱ በፊት ስለ ጠቅላይ ግዛቶቹና ስለ አቀማመጣቸው ለማወቅ አቶ ከበደን ጠየቀው። አቶ ከበደን በጠቅላላው አስረዳው። አሁን ኢትዮጵያ አሥራ አራት ጠቅላይ ግዛቶች አሏት። ስማቸውም ቤጌ ምድር ጎጃም፣ ትግሬ፣ ወሎ፣ ሸዋ፣ አሩሲ፣ ሲዳሞ፣ ከፋ፣ ኢሉባቦር፣ ገሙ ጎፋ፣ ወለጋ፣ ሐረርጌ፣ ኤርትራና ባሌ ይባላሉ። አዲስ አበባ የሚገኘው በሸዋ ጠቅላይ ግዛት ውስጥ ነው። በሸዋ ዙሪያ ያሉት ጠቅላይ ግዛቶች አሩሲ፣ ወሎ፣ ጎጃም፣ ወለጋና ሐረርጌ ናቸው። ሐረርጌ ከሁሉም ሰፊ ጠቅላይ ግዛት ነው። አሩሲ ግን ከሁሉም ያነሰ ጠቅላይ ግዛት ነው። ዮሐንስ እንደዚህ ያለውን ወሬ ጠይቆ ከተረዳ በኋላ ዕቃውን ይዞ ጉዞውን ጀመረ። ጥያቄዎች። ዮሐንስ ኢትዮጵያዊ ነው? ዮሐንስ ከየት መጣ? ወደ አዲስ አበባ ለምን መጣ? ዮሐንስ አቶ ከበደን ምን ጠየቀው? የኢትዮጵያ ጠቅላይ ግዛቶች ስንት ናቸው? ስማቸው ማን ማን ይባላል? አዲስ አበባ በየትኛው ጠቅላይ ግዛት ውስጥ ይገኛል? በሸዋ ዙሪያ የሚገኙት ጠቅላይ ግዛቶች እነማን ናቸው? ከጠቅላይ ግዛቶቹ ሁሉ ሰፊ የትኛው ነው? ከጠቅላይ ግዛቶቹ ሁሉ የሚያንሰው የትኛው ነው? አንተ ኢትዮጵያን ለመጎብኘት ትፈልጋለህ? ብዙ አገሮች ጎብኝተሃል? This is the end of Unit 36.